ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምር፣ ከአሜሪካ ድምፅ ዛሬ ታህሳስ 20 2014 ዓ.ም ነው። ዛሬ ምሽት ቀጣዮቹ ጉዳዮች ይቀርባሉ። ችግሮች የሉም ማለት አይደለም፣ ግን ለዚህ ሁላ ራሱ የመጣሁበትን እግዚአብሔር ሰላም ያምጣው ነው የሚለው የእውነት ሰላም ይመጣል። ሁለት ወንድማማቾች ነው የተኮራረፉት፣ ይታረቃሉ አምናለሁኝ። እሱ ነው ተስፋ የማረገው፣ ለዛ ጸሎትም ነው የመጣሁት የክርስትና እምነት ተከታዮች ዓመት ቆጥረው ከሚዘክሩት በዓል መካከል አንዱ የቁልቢ ገብርኤል ንግሥ በዓል ነው። ከመላ ዓለም በዓሉን ለማክበር በቁልቢ ከተማ የተገኙ ኢትዮጵያን ለሀገራቸው ሰላምና መረጋጋትን ሲመኙም ውለዋል። ከተወሰኑት ጋር ቆይታ አድርገናል። ቆየት ብሎ ይደመጣል። ሁሉ ጊዜ ሀገርን የማሰብ ሁኔታ ነበረና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ብኖቻችንን በማሰብ የተሰራ ካለማቅረብ ነው እንግዲህ እያደረግን ያለ ነው። አሁን ደግሞ የሰማናቸው አቶ ሰለሞን አማረን ነው። እሳቸው ሰው ሠራሽ አካላትን በማምረት ብዙ አካል ጉዳተኛ ኢትዮጵያን ዳግም እንዲራመዱ በማገዝ ላይ የሚገኙ ባለሙያ ናቸው። የምሽት እንግዳችንም ናቸው። እዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስ ይመራለው። ንጉሱ ታምሬ ደግሞ የድምፅና ምስል ምህንድስ ነውን ይከውኗል። ከሁሉ በፊት አጫጭር የዓለም ዜናዎች ይሰማሉ። ሄደንገረመው ይሆናል ለሀብታሙ አድማጮች ድጋሚ እንደምናመሽታችኋል። በምዕራብ ሱዳን የወርቅ ማዕድን ጉድጓድ ተደርምሶ የስልሳ ስምንት ሰዎች ሕይወት እንዳጠፋ ባለስልጣናት አስታወቁ። ትላንት ማክሰኞ አደጋው የደረሰው ምዕራባዊ ኮርዶፋን በተሰኘ አውራጃ ነው። የመንግስት የማዕድን ተቋም በትላንትና እለት ባወጣው መግለጫ የማዕድን ማውጫው የተደረመሰው ከዋናው ከተማዋ ካርቱም 700 ኪሎ ሜትር በስተ ደቡብ በሚገኝ ሩጃ በተሰኘ መንደር ውስጥ ስራ ባቆመና በተዘጋ የማዕድን ጉድጓድ አካባቢ መሆኑን አስታውቁ ታውቋል ። መግለጫው ከሞቱት በተጨማሪም ቁጥራቸው ያልተገለጸ ሰዎች ጉዳት እንደደረሰባቸውም አስታውቋል። የሀገር ውስጥ መገናኛ ብዙሀንም ዳርሳያ በተሰኘው የማዕድን ማውጫ እጅግ ብዙ ጉድጓዶች ደርመሳቸውንና ከሞቱት በተጨማሪም ስምንት ሰዎች ተጎድተው ወደ ሆስፒታል መግባታቸውን ገልጸዋል። የማዕድን ኩባንያው የቁፋሮ አካባቢው መዘጋቱንና አካባቢውን ይጠብቁ የነበሩት የጸጥታ ኃይሎች ለቀው ከሄዱ በኋላ የአካባቢው ማዕድን ቆፋሪዎች ወደ ስራ መመለሳቸውን የገለጸ ሲሆን የማዕድን ቁፋሮ መቼ እንዳቆመም አላስታወቀም። የሱዳን የማዕድን ኃይል ኩባንያ ባወጣው መግለጫ አካባቢው አሁንም ቢሆን በወታደሩ እንዲጠበቅ ጥሪ ያቀርበዋል። ሱዳን በወርቅ ምርት ከአፍሪካ ሁለተኛ ሀገር ናት። በአሁን ሰዓት ሱዳንን እያስተዳደረ ያለው የሽግግር መንግስትም ላለፉት ሁለት ዓመታት ኢንዱስትሪውን ማስተዳደር የጀመረ ሲሆን በህገወጥ መንገድ ወርቅ ያስወጣል በሚልም ይከሰሳል። የጋምቢያ ከፍተኛ ፍርድ ቤት ትላንት ማክሰኞ በቅርቡ ፕሬዝዳንትነቱ ምርጫ ያሸነፉት አዳማ ባሮ የምርጫ ውጤት ትክክል ነው ሲል በየነ። ፕሬዝዳንቱ ከሶስት ሳምንታት በፊት እንደ አውሮፓውያን አቆጣጠር በታህሳስ አራት ቀን 2021 ዓ ም 53 ከመቶ የሆነ የህዝብ ድምፅ ሲያገኙ ተቀናቃኛቸው ኦሳት ዳርቦኤን ደግሞ 28 በመቶ የሆነ ድምፅ አግኝተው ነበር። ይህን ተከትሎም በምርጫ ዝቅተኛ ድምፅ ያገኙት ተቀናቃኞቻቸው የምርጫ ውጤት ትክክል አይደለም በማለት ስላልተስማሙ ጉዳዩ ወደ ከፍተኛ ፍርድ ቤት ሊያመራ ችሏል። የዶርቤኤ ፓርቲ ሆነው የተባበሩት ዴሞክራቲክ ፓርቲ ዩዲፒ ለከፍተኛ ፍርድ ቤቱ የምርጫውን ውጤት መሳሳት በተመለከተ ፊርማዎችና ሰነዶችን ቢያስገባም ሰነዶቹ ብቁ ሆነው ባለመገኘታቸው ፕሬዚዳንት አዳማ ባሮ ማሸነፋቸውን ፍርድ ቤቱ ሊያጽቅ ችሏል። የፍልስጤኑ መሪ መሐሙድ አባስ ትላንት ማክሰኞ የእስራኤል የመከላከያ ሚኒስቴር ቤኒ ጋትስን የጎበኙ ሲሆን ይህም ያልተጠበቀ ክስተት ሆኗል። መሐሙድ አባስ በጋንስ የደህንነት ቢሮ ስለ ጸጥታና ሌሎች የሲቪል ጉዳዮችም መወያየታቸው ታውቋል። በመጨረሻም የዩናይትድ ስቴትስ ሰላሳ ዘጠነኛ ፕሬዚዳንት በመሆን ያገለገሉት የቀድሞ ፕሬዚዳንት ጂሚ ካርተር በካናዳ ብሔራዊ ጀግና ተደርገው ተሰየሙ። ፕሬዚዳንቱ ይህን ክብር ያገኙት እንደ ኤሮፓን አቆጣጠር በ1952 ዓ ም የዓለም የ የመጀመሪያው የኒውክሌር አደጋና ሰቆቃ ሊሆን የሚችለውን ክስተት ለመታደግ ከቡድናቸው ጋር ያደረጉት ጥረት በቅርቡ ለህትመት ከበቃ በኋላ ነው። ይሄ ክስተት በዚህ ወር በፌስቡክ ገጽ ላይ ከወጣ በኋላ በካናዳ የሚገኘው የኦቶዋ የታሪክ ማህበረሰብ ዘንድ በእጅጉ ተሰራጭቶ ቆይቷል። ይህን ተከትሎም የካናዳ የብሮድካስት ኩባንያና ብሔራዊ ጣቢያዎችም ሲዘግቡት መቆየታቸው ይታወቃል። አድማጮች ለምሽቱ ያስኩላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢናቬ መሰናዶዎች ጋር ታመሹ ዘንድ ወደ ሀብታሙ ስዩም እመልሳቸዋለሁ። ሰላምታችን ገረመው፣ ከዋሽንግተን ዲሲ ገረመውን እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር የአሜሪካ ድምፅ ልዩ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀዳሚ ጉዳይ እንሻገር። በየዓመቱ በሺዎች የሚቆጠሩ ኢትዮጵያን የክርስትና እምነት ተከታዮች መንፈሳዊ ጉዞ ከሚያደርጉባቸው ስፍራዎች አንዱ በምስራቅ ሐረርጌ የሚገኘው ቁልቢ ገብርኤል ነው። ብዙዎቹ ጸሎቱና ስለታቸውን በሚያሰሙበት የንግስ በዓል ላይ የተገኘው ዘጋቢያችን አዲስ ቸኮል ከምዕመናኑ ጋር አጭር ቆይታ አድርጓል። ሀገርና ሰላምን የሚመለከቱ ሀሳቦቻቸውንም ሰምተዋል። የ2014 የቁልቢ ገብርኤል አመታዊ ክብረ በዓል ከመላ ሀገሪቱ በርካታ ምዕመናን በታደሙበት በሰላም ተጠናቋል። በድሬዳዋ ከተማም ሆቴሎች አልጋ ጨርሰው እንግዶችን በድንኳን እስከ ማሳደር ደርሰው ነበር። ለዚህ ክብረ በዓል ከመጡ ምዕመናን መካከል በውጭ ለሚኖሩ ኢትዮጵያውያን የተደረገውን ሀገራዊ ጥሪ ተቀብሎ ጣሊያን ቱሪን እንደመጣ የነገረን አቶ በለጠ ሰሙ ጦርነቱን በአስጨናቂነት ሲያስታውሰው፣ ይህንን ተከትሎ የህዝቡ አንድ የመሆን ስሜት ግን በአሁንታዊ ጎኑ ይጠቀሳል ይላል ጦርነቱ ነበረ ሶ ቱዌንቲ ዋን ሙሉ በሙሉ ጦርነት ላይ ነበረች ሀገሪቷ። ብዙ ነገሮች ስትረስፉል ነበሩ አሴ ካንትሪ። ሶ አስጨናቂ ነበረ በጣም ስፔሻሊ ደግሞ ውጭ ሀገር ስትኖር ግራውንድ ላይ ያለውን እውነታ ስለማታውቀው ብዙ ታስባለ ትጨነቃለ። በታደሴም ታይም ደግሞ ጥሩ ጎኑ ብዬ ማስበው አገሪቷ ውስጥ ከአገሪቷ ውጭ የነበረው የሕዝቡ መተሳሰብ፣ መነሳሳት፣ አንድ የመሆን ስሜት። ኦን ደ ቶፕ ኦፍ ዳት ደግሞ ኖሞር የሚባለው ሙቭመንት ተፈጥሮ ኢንተርናሽናል የነበረውን ጫና መቋቋም ተችሏል፣ ና ጥሩ ነገር ነው ብዬ አስባለሁኝ። አደኤን ደግሞ ኢትዮጵያዊነት የሚለው ስሜት ያደገበትም አመት ነው ብዬ አስባለሁ። ሶ ኦቨርኦል ዋዝ ኖት ጉድ ይር። ከጦርነቱ ባሻገርም ሌሎች ጥሩና ጥሩ ያልሆኑ ትዝታዎች አሉት። አቶ በለጠ ግን ጥሩ ነገር ምንድን ነው? ምርጫው ለምሳሌ በስኬታማነት አልቋል፣ ዊች ኢዝ ጥሩ የሚባል እመርታ ነው። በኔ እይታ ሌላኛው ነገር ደግሞ ሁለት አዲስ ክልሎች ተፈጥረዋል። ሶ ነጻነታቸውን እና ራሳቸውን ለማስተዳደር የሚፈልጉ ሰዎች ጥያቄያቸውን በሰላማዊ መንገድ መመለስ እንደሚችል ያሳየ ነገር ነው እና ጥሩ ነው ብዬ አስባለ ወይም መጥፎ ሳይዱ ያው ሌላ መጥፎ ሳይድ ብዬ የማስበው መፈናቀሉ፣ በተለያየ ሀገሪቷ ቦታዎች ላይ ያለው ድርቅ፣ ረሀቡ እና ደግሞ ስፔሻሊ ደግሞ ዘመዶቻችን ናቸው ወይም ደግሞ አንላይ ናቸው ብለ የምናስባቸው ሀገሮች ኢንተርናሽናሊ ጫና ሲያደርጉብን ነበር እና ያን እንደ መጥፎ ነገር ነው ማየው ኦር እንደ ኔጌቲቭ ሳይድ አየዋለ። በሀገሪቱ ሰላም እንዲሰፍን ለመጸለይ ለመጀመሪያ ጊዜ ወደ ቁልቢ መጥቻለሁ ያለችን ክብርት ያለነ የተባለች አዲስ አበባ ከተማ ነዋሪ 2021 በመጥፎ ጎኑ ነው የምታስታውሰው። 21 በእውነት ለመናገር በጣም አስቀያሚ ጊዜ ነው ያለፈው ሰው ተሰደዋል። ትምህርት ቤቶች ሩቅ የሆኑት ዩኒቨርሲቲዎች ተቋርጧል። መልካም ነገሮችም አሉ። መልካም ነገሮችም ተሰርተዋል። ለምሳሌ ምርጫ በየኢፋው ነው የተካሄደው። በጥሩ ሁኔታ ነው ያለፈው። ምንም አይነት ችግር አልተፈጠረም፣ ግርግር አልተፈጠረም። የሚያሳዝነው ግን እዛ የሚንገላት ያለው ህዝብ፣ እዚህ የሚንገላት ያለው ህዝብ ያሳስባል፣ ያሳዝናል። በጣም ይሄ ነው እና ለእኔ ጥሩ አደለም ሁለት ሺህ አንድ ያው ችግሮች የሉም ማለት አይደለም። ግን ለዚህ ሁላ ራሱ የመጣሁበትን እግዚአብሔር ሰላም ያምጣው የሚለው የእውነት ሰላም ይመጣል። ሁለት ወንድማማቾች ነው የተኮራረፉት፣ ይታረቃሉ አምናለሁኝ። እሱን ነው ተስፋ ማረገው፣ ለዛ ጸሎትም ነው የመጣሁት። ከአዳማ የመጡት አቶ አቡሌ ጋሻው የፈረንጆች 2021 የተካይን ብሔራዊ ምርጫ በበጎ ጎን ሲያስታውሱት፣ ህወሀት አስነስቶታል ያሉትን ጦርነት ደግሞ በአሉታዊ ጎን የሚያስታውሱት 2021 የነበረው ለኢትዮጵያ ለሀገራችን እጅግ ፈታኝና በጣም ከባድ ጊዜ ነበር የነበረው ከዛውም ያክል በጣም ጥሩ ነገሮች ያለፉ ነገሮች ነበሩ። ያው እንደ አገር ሰላማዊ ምርጫ ተካሂዶ መንግስትም ህዝቡ የሚወደውንና የፈቀደውን የኔ ነው የሚለውን መንግስት ፈጥሯል ማለት መስርቷል። ግን ያው ከዛም አንጻር ደግሞ የነበረው በላያችን የተሰራው ነገር እጅግ በጣም አስቀያሚ ነበረ። ያ እጅግ በጣም በውስጡ የከባድ ጠባሳን እና ችግር እንደ ሀገር፣ አማራ ክልል፣ አፋር በተለያዩ ቦታዎች የወሰዱ በወሎ የወሰዱ ዳሜጆች እጅግ በጣም የሚያሳዝን ነው። አዲስ አበባ አቅራቢያ ሁለት ልጅ ከተማ እንደመጡ የነገሩ ነው። አቶ ሴሳ የተባሉ ምእመን ደግሞ የህዝቡ አንድነት መላላት በፈረንጆች 2021 ለብዙ ችግር ዳርጎናል ይላሉ። ስሜ ሲሳይ ከዳኝ መጥ ይባላለው። የመጣወት ከወለቴ አካባቢ ነው። ቁልቢን በዓል ለማክበር እዚሁ ሬድዋ ተገኝቻለው። ባህሉም ደስ ይላል፣ ድባቡም ጥሩ ነው። ባሳለፍነው አመታቶች የአገሪቷ ወቅታዊ ችግር የተከሰተብን ችግር የምለው ሰው በብሔርተኝነት ተከፋፍሎ ለዚህ ደርሰናል። አንድ ብንሆን ኖሮ የአንድ እንኳን አንድ ክልል አለም አንድ ሀገር አያቀተንም። ለምሳሌ ከግብፅ ጋር ግጭት ነበረብን ከዚህ በፊት። ያንን በድል ተወጥተነዋል። ግን አሁን የክልል ችግር ላይ አንድ ብንሆን ኖሮ ሁሉም በብሔር ባይከፋፈል ኖሮ ለክልል አንድ ኢትዮጵያዊ እንደዚህ ሽንፈት አይደርስብንም ነበረ። እንደዚህ አይነት ደግሞ አሰቃቂ ነገሮች አይከሰቱብንም ነበር። ግን አንድነት የሚባል ነገር ገና ይቀረናል ብዬ ነው የማስበው። በአዲሱ 2022 ምን እንደሚጠብቁ የጠየቅናቸው አስተያየት ሰጪዎች ሰላም ላይ ያተኮረ አስተያየት ነው የሰጡን። ብርክት ያለነ ሰላም፣ ሰላም፣ ማንም ጣልቃ ያልገባበት ሰላም ሰላም የመጀመሪያው ሰላም፣ እንዲመለስ አንድነታችን እንዲመለስ፣ የማንም የማንም ዘር አይደለውም። እኔ ትግሬ ተወላጅ ነኝ፣ ሰላም ነው የምኖረው። ይኸው ትግሬ ሁኜ እየመጣሁ ነው። ምንም ያጋጠመ ነገር የለም። ምክንያቱ ያም አገሬ ይሄም አገሬ ነው። አንድ ነኝ፣ አንድ ነው ሁሉም። ለእኔ ሰላም እንዲሆን ነው የምፈልገው። ሰላም ነው የምመኘው፣ ሌላ አይደለም። ሰላም እመኛለሁኝ። ደስ አይለም። የአዳማው አቶ አቡሌ ደግሞ የሚቀጥለው ዓመት የአዳማው አቶ አቡሌ ጋሻው ደግሞ የሚቀጥለው ዓመት መሸጋገሪያ ሆኖ በኢትዮጵያ 2015 ብሩህ ዓመት ይመጣል ብለው ያስባሉ። ለዚህ የህዝቡ ትብብር ላይ ተስፋ አላቸው። ብዙ የተራቡ ወገኖቻችን፣ በችግር ላይ ያሉ ወገኖቻችን ከቤት ንብረታቸው ተፈናቅሎ በጎዳና በተለያዩ ቦታ ላይ ይሄ ጦርነት ችግር ፈጥሮባቸው የሄዱ ቤተሰቦችንና አካባቢዎችን በትብብር በጋራ በመስራት ይህንን ህዝብ ይህንን ወገን ወደ አንድ ሊመጣ የሚችልበትን ነገር ይሰራል ብዬ አስባለሁ። የቁልቢ ገብርኤል ዓመታዊ ንግስም ያለምንም ችግር መከበሩን የጸጥታ አካላት አስታውቀዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮል እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። አሁን ደግሞ ወደ ቀጣዩ ዘገባ እናምራ። ኢትዮጵያ ውስጥ በርካታ ዜጎች በተፈጥሯዊና ሰው ሰራሽ አደጋዎች ምክንያት ለመራመድ እንዳይችሉ እንደ ፍላጎታቸው እንዳይንቀሳቀሱ ሆነዋል። እነዚህ ዜጎች ዳግም መራመድ ይችሉ ዘንድ የሚያግዙ ሰው ሰራሽ ቁሳቁሶች በበቂ መጠን አለመገኘታቸው ደግሞ ችግሩን የበለጠ አግዝፎታል። ይህን የተመለከቱ ነዋሪነታቸውን በእንግሊዝ ለንደን ያደረጉት አቶ ሰለሞን አማረ ግን ከአጋሮቻቸው ጋር በርካታ ዳግም የሚራመዱባቸውን ሰው ሰራሽ እግሮች በማዘጋጀት እያደሉ ይገኛሉ። ወደ መልካሙ ተግባር እንዴት እንደገቡ አስቀድሞ ይነግሩናል። ነው ያው የኔ የመጀመሪያ ሙያ ነው። ረጅም ዓመታት ቆይቼ በታለው በስራው እና በትምህርት በአገልግሎቱ ማለት ነው። በኢትዮጵያም በአውሮፓም ሌላ ተጨማሪ ሙያ የለኝም። የመጀመሪያው የመጨረሻው ሙያ ስለሆነ ሀገር ቤት የነበረበት ጊዜ ለረጅም ጊዜ አገልግያለሁ በተለይ ሚሊተሪውን በደንብ አገልግዬ ነበር። ባለፈ ደግሞ እንደዚህ ሲቪል ሰርቫንቱንም እንደዚሁ አገልግዬ ነበር። ወደ ኢትዮጵያ ከኢትዮጵያ ከወጣ በኋላ ደግሞ እንደዚሁ አውሮፓ ላይ የእንግሊዝ ሀገር የምኖርበት እንግሊዝ ሀገር እንግሊዞችን የማገልገል ስራ ነበረ። ግን ሁል ጊዜ ሀገርን የማሰብ ሁኔታ ነበርና በዛ ምክንያት ሙያውን ተግባራዊ በማድረግ ሀገራችን ላይ ያሉትን ብኖቻችንን በማሰብ የተሰራሽ አካል ለማቅረብ ነው እንግዲህ እያደረግን ያለ ነው። በቅርቡ በጀመራችሁት ዘመቻ አማካኝነት ምን ያክል ሰዎችን ዳግም እንዲራመዱ አገዛችሁ? አገልግሎታችሁን ያገኙ ሰዎችስ ከየት ከየት አካባቢዎች የመጡ ናቸው? አሁን ትንሽ ፕላን ተበላሽቶብኛል ያለው ነገር ማለት ነው። ምንድን ነው ከመጣንበት ጊዜ አኳያ አንድ ወር ያህል አልሰራንም። አንዳንድ አስቸጋሪ ሁኔታዎች ነበሩና እነሱን እንትን ሲባል በዋናነት ወደ ስራው አልገባንም። በግል ማለትም በቤት ውስጥ አስምተን መለካት ምናምን ነገር ለጊዜው ያለውን ሁኔታ ብናስኬድም ወደ ወርክሾፕ አልገባንም ነበር። ይሁንና ወደ ወርክሾፕ ከገባን በኋላ እስካሁን አስራ አምስት በላይ ለጊዜው ሰው ሰራሽ አካል ተጠቃሚዎችን ለክተን እያስኬድንን ያለ ነው ማለት ነው። በዋናነት ፕላናችን ከሀምሳ የሚደርሱ አካል ጉዳቶችን ነው ለመስራት ያሰብነው። ይህ ደግሞ በገንዘብ ሲለካ በአውሮፓ ስታንዳርድ በዝቅተኛ ስታንዳርድ ወደ 15 ሚሊዮን ብር የሚጠጋ እርዳታ ነው ለመስጠት እንግዲህ ተንቀሳቅሰን የመጣ ነው። ኢትዮጵያ ውስጥ አካላቸውን በተለያዩ ተፈጥሯዊና ሰው ሰራሽ አደጋዎች ያጡ ዜጎች ቁጥር ከፍ ያለ ነው። ወደዚህ ስራ ከገባችሁ በኋላ ገና ያልተሄደበት መስክ መሆኑን የመረዳት አጋጣሚውን አግኝታችሁ ይሆን? ተጨማሪ ዜጎች የእናንተን መሰል ድጋፍ ያገኙስ ምን ለማድረግ አስባችኋል? እውነት ለመናገር ምንድን ነው አሁን ያልከውን ነገር በጣም ትልቅ ሊታሰብበት የሚገባው ነገር ነው። ብዙዎች መንግስት ተቋማት መንግስት ያሉ ተቋማትን በዚህ ነገር ላይ ምንም ምንም ትኩረት ሰጠበትም ያለው ነገር አይደለም። ያለው በአሁኑ ሰዓት እኔም ሀገር ውስጥ ሰራ ስለነበረ በተለይ በተለይ አንጋፋው የሆነው የሰው ሰራሽ አካልና የአካል ድጋፍ ማደራጃ ድርጅት በጣም ትልቅ ድርጅት ነው። እስከ ዩኒቨርሲቲ ድረስ መሆን የሚችል ድርጅት ነበር፣ ግን በማንም ትኩረት ስላልተሰጠው እነዚህ አካል ጉዳተኞች አገልግሎቱን ሊያገኙ አልቻሉ። እንደተረዳሁት ከሆነ እስከ ሶስት ሺህ የሚደርሱ ዌይቲንግ ሊስት አላቸው፣ ግን ስፖንሰርም ስለሌለ የሚከፍልላቸውም ስለሌለ ዝም ብለው ተቀምጠዋል። አሁን አገራችን ላይ አይተህ እንደሆነ ላለፉት አርባ ዓመታት ሃምሳ ዓመታት ጦርነት ነው ያለው። በጦርነቶች የተጎዳውን ህዝብ ብታየው በጣም ከባድ ነው። እኛ ያመጣናቸው ፔሽንቶች ከክልሉም ነው ከአዲስ አበ አብዛኞቹ ከአዲስ አበባ ቢሆኑም በተለይ ህጻናቶችን ከክልል እኛ ያመጣ ናቸው ኢቭን ራሱ ላለፉት አርባ ዓመታት በትግል በወታደርነት በጦርነት የተጎዱትን ነው አብዛኞችን ለመድረስ ያሰብነው የነበረው ግን ከቦታ እጥረት አኳያ ከተለያዩ ነገሮች ከመስሪያ ቦታ እጥረት አኳያ የቻልነውን ያህል ልንሰራ አልቻልንም ግን አሁን መንግስት ትኩረት ሰጥቶት ጉዳዩን የሚረዳን ከሆነ በአመት ቢያንስ ከአንድ ሺህ በላይ አካል ጉዳተኞችን አርቲፊሻል እግር የመስጠት እቅድ ይሆናል ወደፊት ማለት ነው። ለሚቀጥሉት ሁለት ዓመታት ግን ትኩረት በጣም እንሻለን። እኛ ብቻችንን የምንሰራው ነገር አይደለም። በዘመናዊ ቴክኖሎጂ የሚሰራ ስለሆነ ይህን ከታገዘልን በአመት ውስጥ የተጣራ ጥሩ ዘመናዊ አርቲፊሻል ለአንድ ሺ የሚሆን ህብረተሰብ እንሰጣለን ማለት ነው በአመት ውስጥ። እንግዲህ የምትሰሩት ስራ ሰዎች ዳግም እንዲራመዱ ዳግም እንቅስቃሴ እንዲገቡ የሚያደርግ ከመሆኑ አንጻር ደስታ ምላሽ የምታገኙ ይመስለኛል። ከማትረሷቸው ገጠመኞችና የተጠቃሚዎች አስተያየት እስኪ አንድ ሁለቱን ያጋሩን። ለምሳሌ በቀደምታ የገጠመኝ ልንገር ቤቴን ይልቅ እንደውም የዛሬ ሳምንት ነው ከመኖሪያ ቤቴ ለመውጣት ነበር ያሰብኩት አንዷ ባለጉዳይ ደውልኝ እና ና ባክን ባለቤቴን ዳልኝ፣ በቃ ቢያንስ ቢያንስ ደስ ብሎት እንዲሞት አድርግልኝ አለች። እንዴት አልኳትኝ። ባክን ባለቤቴ ደህና ነበረ። በጣም የሚሰራ ሰው ነው። በጣም ታጋኝ ነው። በጣም በጣም ጥሩ ልጆቹን በጥሩ ያሳደገ ነው። ነገር ግን ሁለት ዓይኑ ድንገት አቆመብኝ። በስኳር ህመም ምክንያት ታወረብኝ። ሁለቱ ኩላሊት ፌል አደረገብኝ። አንድ እግሩ ተቆረጠብኝ። አንድ እጁ ደግሞ በድመ ትክክል አልሰራለኝ የሚል ግንትን መጣ። ይህን ነገር ስትሰማ በቃ ትረበሻለህ፣ በቃ ራስህንም ያመሃል በጣም በቃ አትችልም ያለውን ነገር ማለት ነው። ይህ በጣም በጣም ከባዱ የገጠመኝ ትልቁ የገጠመኝ ችግር ነው፣ አሁን ላይ ያለው ማለት ነው። አሁን አስበው አንድ ሰው ሁለት አይን የለውም። ሁለቱ ክላሪቱ ደረሴ ስ እያገን ያለው አንድ እጁ አይሰራም፣ አንድ እግሩ ተቆርጧል። ስለዚህ አንድ እጁ ብቻ አንድ እጁና አንድ እግሩ ብቻ ነው ያለው፣ አይምሮ ግን ጥሩ ነው ያለው በቃ ወዲያውኑ ነገ ተነገወዲያ አምጭ እና እንሰራ ለጣድ መልኳት መጥቼ መጥቶ ለካውተኝ ያለኝ ሰውየ እንግኝ አባት የስልሳ ዓመት አዛውንቱ ናቸው። አሁን ወጣት ሆኝ ያለው ነው ያሉኝ፣ ለእኔ ማለት ነው። አሁን ይሄ ቀላል ገጠመኝ አይደለም። ቢያንስ እንኳን የሰውን ችግር መረዳቱ ትልቅ ትልቅ እረፍት ነው፣ አስቁመን እንኳን ባናስገድ ማለት ነው። እና ይሄ ነገር በጣም ያስደስታል። ሌላ ሁለተኛው ገጠመኝ አንዷ ልጅ እንደዚህ የአምና ታካሚያችን ነበረች። ዘንድሮ በቃ በቤት ነው እየሄድኩ ያለሁት በቤት ነው እየሄድኩ ያለሁት እስከ ማለት ደረጃ ደርሳለች። ምችት ምንድነው በቃ ማቴሪያሉ ጥሩ ነው ማለት ነው። ሙያው እንኳን ባለሙያው እዚህ ያለ ግን ማቴሪያሉ የሰው መረዳት ምናምን ነገር በጣም ጥሩ እርካታ ሰጥተዋቸዋል። እና እንደዚህ እንደዚህ ብለው አፕሪት የሚያደርጉን ሰዎችም አሉ። አሁን እንደምንሰማው ከሆነ ከገጠሙ ገጠሙ ንችም አቶ ሰለሞን ለንደን እና ኢትዮጵያ እየተመለስክ ነው ይህንን ስራ በማስተባበር በመስራት ላይ የምትገኘው የዚህ ስራ የወደፊት ዕጣ ምን ነው የሚሆነው? ጥሩ ጥያቄ ነው። ምንድን ያደረግነው አሁን እኛ ኦፕፋ የሚል መንግሥታዊ ተቋም ለመስራት ለማቋቋም ወረዲ ዝግጅታችንን ጨርሰናል። በቀጣይ በቋሚነት ወደ ኢትዮጵያ ገብቶ የሚሰራ ነው ኦፕፋ የሚባለው ኦርቶቲክስ ፕሮቶቲክስ ፋውንዴሽን ኢን አፍሪካ የሚል ስያሜ ያለው ነው። ማለትም የሰው ሰራሽ አካልና የአካል ድጋፍ ማደራጃ በአፍሪካ የሚል ተቋም ነው። ይህ ተቋም ሙሉ ዝግጅቱን ረ እያጠናቀቀ ያለውና ጉዳዮች ሲያልቁልን ወደ ኢትዮጵያ ገብተን እንሰራለን የሚል እምነት ነው ያለን። ከዛ በፊት ግን አሁን ያለንበት ሁኔታ ትንሽ አስቸጋሪ ስለሆነ ህብረተሰቡ ምናምኑም ያግዝናል ብለን ተስፋ እናደረጋለን። ለአሁን ለጊዜ ያለው ይሄ ነው። ለወደፊት ግን ማለትም በጣም በአጭር ጊዜ ውስጥ ሀገራችን ላይ ገብተን እንሰራለን የሚል እምነት አለን። አቶ ሰለሞን አማረ ከአጋሮች ጋር በመሆን በርካቶች ዳግም መራመድ ይችሉ ዘንድ እያገዝክ ያለህ በጎ አድራጊ ነህ። መጪ ዘመን በስኬት እንዲሞላ እመኝልሃለሁ። ለነበረን ቆይታ በእጅጉ አመሰግናለሁ። መልካም ምሽት ይሁንልህ። አመሰግናለሁ። እግዚአብሔር ያክብርልኝ። ጋምቤና ቪኦኤ ከአሜሪካ ድምፅ ራዲዮ ወደ እናንተ እየቀረበ ያለ መሰናዶ ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን አድማጮቻችን። በትናንትናው ዕለት ቤዛዊት አድማስ ከተሰኘች ማህበራዊ ስራ ፈጣሪ ወጣት ጋር ቆይታ አድርገን ነበረ። ቤዛዊት ፍሪላንስ ራኤል የትርፍ ጊዜ ስራን የሚሰሩ ሰዎችን ከቀጣሪዎች ጋር የሚያገናኝ አውታር መስራች ናት። ከዚህ በተጨማሪም ደግሞ ቤዛዊት በልጅታ የተሰኘ ለሕጻናት የትምህርት ማጋዣ መሳሪያዎችን የሚያዘጋጅ ተቋም መስራች ናት። በትናንትናው ምሽት ከኤደን ገረመው ጋር በነበራት ቆይታ በስራ ላይ ስለሚገጥሙ ተግዳሮቶች አጋርታን ነበረ። ተከታዩ ክፍል በመቀጠል ይሰማል። ሌላ በፍሪላንሰሮች በኩል ደግሞ በጣም ኢንተረስትድ ይሆናሉ ተመርጠው፣ አዎ ፈልጋለሁ ይላሉ። ግንዲት ላይ እያደርጋሉ እና ይሄ የራስን አንለስ የሆነ ኦፊስ ጋር ሄደው አግሪት ፈርመው ወይም ኦብሊጌሽን ገብተው እዚጋ ፊዚካሊ ሄዱ ካልሰሩ በስተቀር በፍሌክስብል ኮንዲሽን ቤታቸው ሆነው በሰዓቱ ዴሊቨር ማድረግ ላይ በጣም እሱ ቻሌንጅ አለ፣ አይደለም በሰዓቱ ዴሊቨር ማድረግ ስራውን ከወሰዱ በኋላ ራሱ አንድ ሁለት ቀን ቆይቶ ሶሪ ይላሉ። ግን ያው እንደ ፋሲሊቴተር የእኛ ኦብሊጌሽን ስለሆነ ኢሚዲየትሊ ሰው ሌላ ሰው እኛ ሪፕሌስ እናደርጋለን አግሪመንታችን ውስጥ ስላለ። ስለዚህ አሁን ይሄ ራሱ ለአንድ ስራ አንድ ሰው ዲክላይን አድርጎ ከዛ ሁለተኛ ሰው አፕሮች አድርገን ከዛ ደግሞ ዴድላይን ሚት ለማድረግ ወይም ደግሞ ኤክስቴንድ እንዲያደርጉልን ኔጎሽዬት ማድረግ ላይ ለእኛ ኤክስትራ በርደን ነው። ምክንያቱም በቃ ይሄ ሰው ቤቱ ቁጭ ብሎ ልክ እንደ ቢሮ ቆጥሮት በቃ አለቃ ሳይኖር ሰዓትን ብቻ ወይም ስራውን ብቻ አለቃ አድርጎ ዴሊቨር ማድረግ ላይ ገና በጣም ብዙ ይቀረናል። በዚህም ላይ ካፓሲቲ ቢልዲንግ ትሬኒንግም እናስባለን እና ይሄ ቻሌንጅ ነው። በቃ አዲስ ነው፣ ትሩ ደ ፕሮሰስ ነው፣ እየተማርም ያለ ነው። ግን ስቲ ስራ ዴሊቨር እያደረግን ነው። እና ሳብሳይድ የሆኑ ከስተመሮች አሉ፣ ሳብሳይድ የሆኑ ፍሪላንሰሮች አሉ። ግን ደግሞ በመሀል ቻሌንጆቹ እንዳሉ ናቸው። ፕላናችን ምንድን ነው? በአምስት አመት ውስጥ ኮሚትመንትም የገባ ነው በአምስት አመት ውስጥ ለሁለት መቶ ሺህ በላይ ለሆኑ ሰዎች የስራ እድል እንፈጥራለን። ከዛም ደግሞ ከአዲስ አበባም ኤክስቴንድ አድርገን ኮኦርዲኔሽን ኦፊሶችን በሜን የተባሉ ከተማዎች ላይ ከፍተን በሁለት መቶ ሺህ በላይ ሰዎች ዳታ ቤዛችን ውስጥ ኖሮ ለስራ ኦፕን ሆኖ አቬይለብል እንዲሆኑ እዛ ኮሚትመንት ውስጥ ገብተናል ያው አድርገን ግን ፋንክሽናል መሆናችን እስካሁን ባለው ጊዜ ውስጥ ለኛ ያው ትልቅ ሰበት ነው ብለን። በሌላ በኩል ደግሞ ብልጭታ የተሰኘ አንድ ሌላ የህጻናት የትምህርት መርጃ ላይ የሚሰራ ተቋም አለሽ። እስኪ እስቲ ደግሞ ጥቂት ስለሷ አጫውቺኝ። ከፍሪላንስ ስራ በፊት ሌላ አንድ ብልጭታ የሚባል የልጆች የትምህርት መርጃ መሳሪያ ዲዛይን የምናደርግበትና ፕሮዲውስ የምናደርግበት እንደዚሁ ሌላ ስታርታፕ አለኝ እና እሱም እንደዚሁ ካየሁት ነው። ኢትዮጵያ ውስጥ ለልጆች የትምህርት ለመሳሪያ ማግኘት በጣም ከባድ ነው እና እነዚህ ትንንሽ የሆኑ በጣም ፍሬንድሊ የሆኑ በተለይ ቤት ውስጥ ወላጆች፣ አያቶች፣ ሞግዚቶች የህፃናት ትምህርት ቤት ከመግባታቸው በፊት ፊደል የሚያስቆጥሩበት ፍሬንድሊ የሆነ ነገር የለም የተለም እነዚህ አጋጣሚ ሁለት ልጆች አሉኝ አሁን አስራ ሁለት እና አስር ዓመታቸው ነው። ልጆች ባቴሪያል ስፈልግ የነበረውን ቻሌንጅ በስራ አጋጣሚ ደግሞ ከኢትዮጵያ የመውጣት እድል ነበረኝና እዛ ደግሞ ሲሄድ በየመጽሐፍ መደብሩ፣ በየሱቁ፣ በየሞሉ የልጆች የትምህርት መርጃ መሳሪያዎች በጣም አሉ እና እዚሁ አንድ ሰፖርት አድቨርታይዝ ተደርጎ ሳይ እዛ ላይ ይህንን አይዲያይን ፒች አድርጌ እንደዚህ ሰፖርት ተሰጠኝ። እሱንም የሰራሁኝ እንደ ማህበራዊ ስራ ፈጣሪ የፍሪላንስ ስራና ብልጭታ ምን አይነት ማህበራዊ ጠቀሜታ አላቸው ትያለሽ? በተለይ ደግሞ ከስራ እድል አኳያ ኢትዮጵያ ውስጥ አዲስ የሆነ ቢዝነስ እንደ መሆኑ መጠን ብዙ ሰፖርት ያስፈልገናል። ብዙ ሴክተሮች አንደርስታንድ ያደረጉን ይገባል። ገና እያደግን ነው፣ ግን በደምብ ሰፖርት ከተደረገ የብዙ ሰዎችን ኑሮ ይደግፋል። በዚህ አጋጣሚ የስምንተኛውን የሰስተነብል ዴቨሎፕመንት ጎልስ በደንብ ኮምፕሊመንት የሚያደርግ ነው፣ ለሱ ኮንትሪቢውት የሚያደርግ ነው። ሰዎች ዲሰንት የሆነ ስራ እንዲኖራቸው እና ህይወት እንዲኖራቸው በደንብ ኮንትሪቢውት ያደርጋል። በዛ ላይ ደግሞ እንደ ቤኔፊሽሪ ሜን ቤኔፊሽሪ ምን ቆጥራቸው ሪታየር ያደረጉ ባለሙያዎችን፣ ፕሮፌሽናሎችን እና በፕሮፌሽናሎች ሆነው ደግሞ ቻቸውን ቤት ሆነው ማሳደግ የሚፈልጉ አተሴን ታይም ገቢ እንዲኖራቸው የሚፈልጉ ቤት ውስጥ ያሉ እናቶች አሉ። እና እነሱን በደንብ ታርጌት አድርገን ነው የምንሰራው። ወጣቶች ቢሆኑ በተለይ አሁን ይሄ ዲጂታል ላይ ዲጂታል ማርኬቲንግ ላይ ግራፊክ ዲዛይን ላይ ዩኒቨርሲቲ ሆነው ኑሯቸውን እየደገፉ መስራት የሚፈልጉ ሰዎች ለነሱ ሰዎች በጣም የስራ እድል ይፈጥራል። ያለነው ዲጂታል ኤራ ላይ ነው። ሀገራችን በጣም የውጭ ብዙ የውጭ ድርጅቶች እየመጡ ነው። የቴሌኮም ካምፓኒስ እየመጡ ነው። ስለዚህ በጣም በጣም ትልቅ የሆነ ሴክተር ነው። ለብዙ ሰዎች የስራ እድል እንፈጥራለን። ግን ያው ብዙ ድጋፍ ያስፈልገናል ከሚመለከታቸው ከብዙ ሴክተሮች እና ይህንን እንጠብቃለን። ምን ያሰብነውን ደግሞ እስከምናሳካ ድረስ ማቋቋት ያለብንን በር ሁሉ እናንኳኳለን እና ሰክሰስፉል የሆነ ፊቸር እንደሚኖረን ተስፋ አደርጋለሁ። አመሰግናለሁ። የፍሪላንስ ስራና የበልጭታ መስራች ቤዛዊት አድማሱ ከአሜሪካ ድምጽ ጋር ስለነበረች ቆይታ አመሰግናለሁ። አድማጮቻችን በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ጋቢና ቪኦኤ ወጣቶችን የሚመለከቱ የወጣቶችን ስኬትም ሆነ ፈታኝ ጉዳዮችን የሚያጋራ የአሜሪካ ድምጽ መርሃ ግብር ነው። ማናቸው ማስተያየት ቢኖራችሁ በማህበራዊ መገናኛዎቻችን በኩል ቪኦኤ አማሪክ ፌቡክ ላይም እንዲሁም ደግሞ ትዊተር ላይም እንገኛለን። በዚያ እንድታደርሱን ይሁን። አሁን አንድ ለስለስ ያለ ሙዚቃ እንጋብዛችሁ። የአስትሮኖሚን ሙዚቃ አሰምተን እንመለስ። ሰዎቹን ስላመሻችሁ በእጅጉ እናመሰግናለን። በመስተንግዶ ሀብት ሙዚየም በድምፅና ምስል ሰነው ደግሞ ንጉሱ ታምረ እስካሁን ድረስ አብረናችሁ ነበር። አድማቾቻችን፣ እንዲሁም ተመልካቾቻችን ይህ ነገሶ ይበለን። መልካም ምሽት ይሁንላችሁ።